ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ዛሬ ምሽት አብራችን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ማህበረሰባችን ያው በክፋትም ላይሆን ይችላል ግን ለራስ ብቻ ትኩረት በመስጠት ሌላውን መርሳት፣ የተጎዳን ማህበረሰብ መተውና መርሳት ላይ ያተኩራልና አንድ የጎዳና ልጅ ላይ ነው ታሪኩ የሚያጠነጥ ነው የሰማችሁት ጋዜጠኛና የፊልም ባለሙያውን ማንተጋፍቶት ስልሽን ነው። ማንተጋፍቶት ማህበረሰባዊ ንቃት ላይ የሚያተክሩ አጫጭር ፊልሞቹ በዓለም አቀፍ መድረኮች ታይተው አድናቆትን አትርፈዋል። ስለ ቅርብ ጊዜ ስራዎቹና ተያዥ ጉዳዮች በምሽቱ ያጋረናል። በሌላ ጉዳይ ደግሞ ያው ጋር ስሜት ስሜት አለው ያው እግዚአብሔር ይመስገን በዚህ ቅርብ ሁለት አመት መተም በመንገዝ መተዋወቅ መቻል ትልቅ በዳካር ሴኔጋል በዚህ ሳምንት መግቢያ ላይ በተካሄደው የ2023 የአፍሪማ የሙዚቃ ውድድር ላይ አሸናፊ ከሆኑት መካከል አንዱ የሆነውን ካስማሰን የሰማነው የምሽት እንግዳችን ነው። ቆየት ብሎ ይቀላቅልናል። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም መራለው፣ ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ዛሬ ምሽታችንን የምንጀምረው ነዋሪነቱን በጀርመን ሀገር ካደረገ ጋዜጠኛና የፊልም ባለሙያ ጋር በምናደርገው አጭር ቆይታ ነው። ማንተ ጋፍቶት ስለሺ ከዚህ ቀደም ግርታ በተሰኘ ፊልሙ የዛንዚባር ፊልም ፌስቲቫልን የአጭር ፊልም ዘርፍ ያሸነፈና የአፍሪካ ኦስካር እየተባለ የሚጠራው የፓን አፍሪካ ፊልምና ቴሌቪዥን ፌስቲቫል እጩ ባለሙያ ነው። በተለይ ማህበረሰባዊ ንቃት ላይ በሚያተኩሩ አጫጭር ፊልሞቹ ትኩረትን የሳበው ማንተጋፍቶት በቅርቡ የበረንዳው ንጉሥ የተሰኘውን ፊልሙን ለእይታ አቅርቧል። በካሊፎርኒያ በነበረው ሲሊከን ቫሌ የአፍሪካ ፊልም ፌስቲቫል ላይ ፊልሙ ለእይታ አቅርቦ ነበረ። ስለ አዲሱ ፊልሙ ትኩረትና ስለ ሌሎች ወጣቶችና ፊልሞችን ስለሚመለከቱ ጉዳዮች አጭር ቆይታ አድርገናል። በመቀጠር ይቀርባል። ጋዜጠኛና የፊልም ጥበብ ባለሙያ ማንጠጋፍቶ ስለሺ፣ በአሜሪካ ድምፅ አድማጮች ስም በመጀመሪያ አስቀድሜ በእጅጉ አመሰግናለሁ። ሀብትሽ እኔም በጣም አመሰግናለሁ ስለ ደወልክልኝ። እንግዲህ በቅርቡ ለተመልካች ያቀረብከው ፊልም የበረንዳው ንጉሥ ወይንም ኪንግ ኦፍ ዘ ስትሪት ይሰኛል። የዚህኛው ፊልምህ ትኩረት ምንድን ነው? ከፊልሙ ጋር የተያያዙ የተወሰኑ ጉዳዮችን እስቲ አስቀድመ አጋራን እሺ አብትሽ ያው እንደምታውቀው ብዙ ጊዜ ትኩረት የማደርገው ማህበራዊ ጉዳዮች ላይ ነው በአብዛኛው ለማተኮር የምሞክረው። እዚህኛው ፊልም የኪንግ ኦፍ ዝ ስትሪት በእንግሊዝኛው ነው የተባለ ያው ውጭ ሀገር የተለያዩ ቦታዎች ላይ ለማቅረብ ስለፈለግኩ ነው እንግሊዝኛ ርዕስ የሰጠሁት። በአማርኛው አንተ እንዳልከው የበረንዳው ንጉስ ነው። የማህበረሰብን ቸልተኝነትን ለማሳየት ነው የፈለግኩት በዛ ፊልም ላይ። ማህበረሰባችን ያው በክፋትም ላይሆን ይችላል፣ ግን ለራስ ብቻ ትኩረት በመስጠት ሌላውን መርሳት የተጎዳን ማህበረሰብ መተውና ጎዳና መርሳት ላይ ያተኩራል እና አንድ የጎዳና ልጅ ላይ ነው ታሪኩ የሚያጠነጥ ነው። ልጁ ቁጭ ብሎ ያልማል። የሚያልመው እንደ ንጉሥ ሆኖ ማለት ነው። በእድሜው ልክ ሌሎቹ ጓደኞቹ የበረንዳው ተዳዳሪ ልጆች እንደሱ የንጉስ አገልጋዮች ሆነው እየበሉ እየጠጡ እየተዝናኑ ነው የሚያስበው እና ተልሞ ይቀማል። በድንገተኛ ዝናብ ማለት ነው ጥላ ያጣል። ሰው በየሞቀ ቤት ውስጥ ነው ያለው። በኋላ ላይ ግን ይሄ ልጅ የአንድ ቤተሰብ አባልን ትልጅን ከአደጋ ያድናል። ግን የሚደርስበት መጨረሻ ላይ እሱ ላይ የሚደርስበት ነገር ነው ጥያቄው ያለው ፊልሙ ላይ። በአጠገባችን ያሉ ነገሮችን እንረሳለን፣ ችላ እንላለን አይነት ነው ፊልሙ ዋና ማጠንጠኛው። እንግዲህ ማም ተጋፍቶት ከዚህ ቀደም የአፍሪካ ኦስካር እየተባለ በሚጠራው የፌስፓኮ የፊልም ፌስቲቫል ላይ እጩ የሆነ ግርታ የሚል ፊልም ለእይታ አቅርባሃል። መልካም ምላሽ ያገኘ ፊልም ነበረ። አሁን ደግሞ የበረንዳው ንጉስም እንዲሁ በተለያዩ ፌስቲቫሎች ላይ እየታየ ይገኛል። ማህበረሰባዊ ሀተታ ወይም ሶሻል ኮሜንትሪ ላይ ታተኩራለ። በፊልምህ የማህበረሰብ እይታን መፈተሽ ለምንድን ነው እንደ ዋና ግብህ አድርገህ እየተንቀሳቀስክ የሚገኘው? እንደ አንድ ፊልም ሰሪ እንግዲህ እኔ በዚህ ላይ መንደርደር የፈለግኩት ለምንድን ነው፣ ሌሎች ፊልሞችን መስራት ይቻላል። አሁን ሌሎቹ የደረሱበት ደረጃ ገና አልደረስንም ብዬ አስባለሁ። ማህበረሰብ ነክ ላይ ብቻ እንዲያተኩርም አልፈልግም ወደፊት ግን የኖርኩበትና የምንኖርበት ውጭ ሀገር ብኖርም ያደግኩት ትልቅ እስክሆን ድረስ የኖርኩት ኢትዮጵያ ውስጥ ነው፣ አዲስ አበባ ነው። ኑሯችን የታወቀ ነው እና አንድ የጥበብ ሰው ደግሞ ማህበረሰቡን ራሱን ይዞ መውጣት አለበት። በማህበረሰብ ውስጥ ማህበረሰባዊ ችግር ብቻ አይደለም ያለው፣ እነሱ መስራት ይቻላል። ሌላ ውበትን ራሱ ማሳየት ፊልም፣ በነገራችን ላይ ማህበረሰብን ብቻ እንትን ማለት ሳይሆን ዝም ብለ ውበትን መግለጽ ውበት በተለያየ መልኩ ሊሆን ይችላል። እዛ ጋር ለመድረስ ብዙ ሙከራዎች ማድረግ ይፈልጋል። በዛ ላይ ደግሞ አጠገባችን ያለው የምንኖርበት የህብረተሰባችን ችግርን ማሳየቱ ይቅደም በሚል ነው። በዛ በፊልም ለማሳየት ሙከራ እያደረገ ያው ልምምድ ላይም ስለሆንኩ ማለት ነው። በአንድ ጊዜ ሙሉ ፊልም ተነስቶ ይሰራል። እኔ እንደዛ ትክክል ነው ብዬ አላስብም። ብዙ ሙከራ ማድረግ ያስፈልጋል ባይለኝ በተለያዩ አጫጭር ፊልሞች ይሁን በሌሎች ፊልሞች መሞከር ያስፈልጋል። ሙከራ ላይ ነኝ። ሙከራይን ደግሞ በደንብ ማጠንጠን የምፈልገው ማህበረሰቡን ሊነካ የሚችል ነገር እና ማህበረሰቡንም ሊያሳይ ሊያንጸባርቅ የሚችል ነገር በዛ ምክንያት ነው ወደዛ ላትኩር የቻልኩ። ሌላው ጉዳይ እንግዲህ ማንተጋፍቶት በጋዜጠኝነትና ፊልም ዘርፍ ውስጥ ነው እየተንቀሳቀስክ የምትገኘው። ሁለቱ ዘርፎች የሚደጋገፉበትም የሚቃረኑበትም አፍታ አለ። በተለይ ደግሞ ጋዜጠኝነት ከጥሬ ሐቅ ጋር የሚገናኝ ሙያ ነው። ፊልም ደግሞ የተወሰነ ሐሳባዊነት የራሳችንንም ደግሞ ህልም አካተንም የምንገልጽበት ከሞላ ጎደል ነፃ የሚባል አይነት ሙያ ነው። አንደኛው ሙያ ለአንደኛው በምን መንገድ ጠቀ በምን መንገድ እስፈተነ እውነትን ነው። በጣም ከባድ ነው። በጣም የሚፈትን አይነት ነገር ነው። አንተ እንዳልከው ፊልም ነፃ ነው። ነፃ ምናብ ነው። አእምሮ የሚወልደውን ውስጥ ያለውን ነገር ነው የምታንጸባርቀው። ምንም የሚገድብን ነገር የለም። እንደፈለክ ነው የምትሄደው። እዚህኛው ጋር ስትመጣ ግን ሀቅና ሀቅን ነው አንዱ አንዱ ሊረዳ የሚችለው ምንድን ነው? በፊልም ላይ ያለኝ ልምምድና ሙከራ ወደዚህኛውም ስትመጣ ወደ ሚዲያው ላይ ቴክኒካዊ የሆነው ነገሮችን ወደዚህ አመጣለሁ። ለምሳሌ ፊልሞች እንሰራለን፣ የቪዲዮ ፕሮግራሞች አሉን፣ እንዲሁም የቴሌቪዥን ፕሮግራሞች አሉን። እነዛ እነዛ ነገሮች ከፊልም ጥበብ ላይ ያሉትን ነገሮች ወደዚህ አመጣችኋለሁ፣ ብዙ ጊዜ ይጠቅመኛል ያንን ከጋዜጠኝነቱ ደግሞ ጋዜጠኛ የሆነ ሰው ይጽፋል፣ ያነባል፣ ይከታተላል ነገሮችን የሚያይበትም አቅጣጫ በጣም ጥልቅ ነው። ብዙ ጊዜ በደንብ በትክክል ወደ ጋዜጠኝነቱ ልግባ ያለ ሰው ያ ወደ እዚህኛው ስትመጣ፣ ወደ ፊልም ስትመጣ፣ ማህበረሰብ ነክ ነገሮችን ስትሰራ ደግሞ ምን ያህል በምናባዊ ቢሆንም በጣም የለየለት ምናባዊነት ሳይሆን ማህበረሰባዊ ነገሮችን በትክክል እንዴት አንጸባርቅ ያለው የሚለው ነገር ይመጣል። የሚጋጨም ነገርም አለው፣ በተለይ ግለሰቡ ያ የሚሰራው ሰው ሁለቱ መለየት ካልቻለ ማለት ነው በእኔ በኩል እንደምታውቀው ዶችቬል ላይ በጋዜጠኝነት ስንሰራ በራሱ የተለያዩ ነገሮች ነው የምንሰራው። እናንተ ጋርም ታውቀዋለህ እንደ ፕሮግራም አቅራቢ ሆነን እንቀርባለን። ፕሮግራም አቅራቢ፣ ከዛ ደግሞ ዜና አንባቢ እንሆናለን። ከዛ ደግሞ ሌሎች ስፖርት ፕሮግራም ሰራለው ሌላም አይነት ፕሮግራሞች፣ እና እያንዳንዱ መርሃ ግብር የየራሱ አይነት አቀራረብ አለው። ያንን መለየት ከቻልክ ያኛው ደግሞ ሙሉ ለሙሉ ምናባዊነቱ የለየለት ስለሆነ ሰራተኛ ነፃ እውነት ትሰራለህ። ምንም የሚገድብ ነገር የለም። ወደዚህ ስትመጣ ደግሞ የሚይዙ ነገሮች አሉ። እነሱ መስመሮች ጠብቀህ ትጓዛለህ። በርካታ ወጣቶች ወደ ፊልሙ ዘርፍ መግባት ይፈልጋሉ። አንተ ደግሞ በተለያዩ የፊልም ፌስቲቫሎች ላይ ከመላ ዓለም የተውጣጡ ወጣት ፊልም ሰሪዎችን የማግኘት እድሉም አግኝተሃል ብዬ አስባለሁ። እነዚህ ወጣቶች በተለይ ኢትዮጵያ ውስጥ ነው የሚያዳምጡን፣ ምን አይነት ክህሎቶችን ማዳበር ይኖርባቸዋል? በጣም ውድድር በበዛበትና ፈታኝ በሆነው የፊልም ዘርፍ ውስጥ የተሻለ ድምፅ እንዲኖራቸው የተሻለ እይታ እንዲኖራቸው ኢትዮጵያ ውስጥ በነገር ላይ እኔ እድለኛ ነኝ ብዬ ነው እግዚአብሔርን አመሰግናለሁ። ምክንያቱም እድሉን ስላገኘው ነው ወደዚህ የመጣው ነው። ዝም ብዬ እድልም ስላለ ብቻ አደለም ስሞክርም ነው ወደ ፌስቲቫሎቹ የሄድኩት። ግን ያለውበት ቦታ የተመቸ ስለሆነ ተመቻችቶ ሊሆን ይችላል። ኢትዮጵያ ውስጥ ግን እኔን ቶ ከብዙ ባለሙያዎች የበለጠ እውቀት ያላቸው ወጣት ልጆች አሉ። በጣም ጎበዝ ልጆች፣ በጣም የሚደንቅ አይነት ችሎታ ያላቸው ልጆች። እነዚህ ልጆች እድሉን አላገኙም እንጂ እድሉ ሁሉም ቢያገኙ ከማንም በላይ የሆኑ እውቀት አላቸው። ሌላው አለም ሁሉ ይበልጠናል ብለው ብቻ ማሰብ የለባቸውም ብዬ ነው መልእክት ማስተላልፈው። ችሎታው አለ እዛ ጋር በጣም ብቁ የሆነ እውቀት አላቸው። ያንን ግን እንዴት አድርገው ወደ አለም አቀፍ ገበያ እናምጣው። በሙዚቃው ብትሄድ ሰሞኑን የሆነውን ነገር አይተሃል። በአማርኛም በኦሮምኛም በተለያየ ቋንቋ ላይ እንዴት በምስራቅ አፍሪካ ለኢትዮጵያ ጥሩ ደረጃ ላይ እንደደረሰች ራሳቸውን ችለው ስለመጡ፣ ራሳ ለየት ብለው ስለመጡ መድረኩን አግኝተውታል። ወደ መድረኩ ካልመጣህ ግን በአንድ ቦታ ተወስነ ነው የምትቀረው እና ኢትዮጵያ ውስጥ እውቀቱ አለ። በነገር ላይ በዚህ አጋጣሚ ልነግር የምፈልገው የዶችቪሌ ሽልማት አድርጎ ነበረ ለተለያዩ ለፊልም ባለሙያዎች ኢትዮጵያ ውስጥ ላሉ ሽልማት አድርጓል። And not. መጀመሪያ ሲመጡ እኔን ነው ያናገሩኝ። የአካዳሚው ሰዎች የፊልም እዛ ውስጥ አሉ እና ምንናድርግ ኢትዮጵያ ላሉ ሰዎች ሄደን ስልጠና እንስት መስጠት እንፈልጋለን እንደው በትተባበረ ምናምን አሉኝ። ከዛ እኔ ደግሞ ስመለከት አሁን እንዳልኩ ነው። በእርግጥ ስልጠና ያስፈልጋል፣ ሁላችንም በየጊዜው ስልጠና ያስፈልገናል። ግን ኢትዮጵያ ውስጥ እውቀቱ ያላቸው ወጣቶች ብዙ አሉ። እነሱ የሚፈልጉት ኤክስፖዠር የሚባለው መታየት እድሉን ነው እና እሱን እድሉን ስጧቸው፣ በገንዘብ ደግፏቸው፣ በሌሎች እንደዚህ የፌስቲቫል ነክ ላይ አማክሯቸው፣ እሱ ይሻላል አልኳቸው። ማስታወቂያውን አወጡ። የተወሰኑ ታዋቂ የፊልም ሰዎች ጨምሮ ኢትዮጵያ ውስጥ ሌሎች ሰዎችም እንደዚሁ በዶክሜንታሪም በፊቸር ፊልም፣ ረጃዥን ፊልም ላይም ፕሮጀክታቸውን ሰተው እየሰሩ ነው እና እንዲህ እንዲህ አይነት ነገሮች ነው የሚያስፈልገው ለኢትዮጵያ። ኢትዮጵያ ውስጥ ያሉ ወጣቶች በዓለም ላይ መምጣት እንችላለን ብለው እይታቸውን ማስፋት መቻል አለባቸው። ጋዜጠኛና የፊልም ባለሙያውን ማንተጋፍቶት ስለሽን በእጅጉ አመሰግናለሁ። በነገራችን ላይ ከማንተጋፍቶት ጋር ያደረግነው ቃለ ምልልስ በዚህ አላበቃም። ሙሉ ክፍል በነገ ምሽት በሚደመጠው የጋቢና መዝናኛ መሰናዷችን ላይ ይደመጣል። አብራችሁ እንድትቆዩ ካሁኑ ጋብዛለሁ። ወደ ቀጣዩ ዝግጅት ስንሻገር፣ በዳካር ሴኔጋል በዚህ ሳምንት መግቢያ ላይ በተካሄደው የ2023 የአፍሪማ የሙዚቃ ውድድር ላይ ብዙ ኢትዮጵያን አርቲስቶች በተለያዩ የሙዚቃ ዘርፎች ላይ እየታጩ ሲሆን ሁለቱ እድል ቀንቷቸዋል። ካስማሰ ሰዋሰው በሚለው ዘመነኛ ሠራው ምርጥ የምስራቅ አፍሪካ አርቲስት ተብሎ ሲሸለም፣ ሌላው የአፋን ኦሮሞ ዘፋኝ ጉቱ አበራ ምርጥ አፍሪካዊ ጂያዝ ዘርፍ ተሸላሚ ሊሆን ችሏል። ሁለቱን አሸናፊዎች ለማነጋገር ሞክረን ነበረ። ለዛሬ ቀናን ግን ካስማሰን ማግኘት ነው የደንገረመውና ካስማሰ ያደረጉት ቆይታ በመቀጠል ይሰማል። ከስመሰ በጣም ነው እንግዲህ የማመሰግነው፣ ስላገኘው ደስ ብሎኛል። እንደምን አመሸህ? ሰላም። በሶስት የተለያዩ ዘርፎች ፊርማ ላይ ተመርጠህ በአንደኛው እንግዲህ ሰዋሰው የሚለው የሙዚቃ ስራ የምስራቅ አፍሪካ ምርጥ የወንድ ሙዚቀኞች መካከል ተሸላሚ ሆነሃል። በቅድሚያ እንኳን ደስ አለ። እንዴት ነው ስሜት? አሁን ላይ ያለ ስሜት ምን ይመስላል? ያው ደስ የሚል ስሜት አለው። ያው እግዚአብሔር ይመስገን በዚህ ከቀል ሁለት አመት መተም ደግሞ እንደዚህ መተዋወቅ መቻል ትልቅ ነገር ነው። ጠብቀህ ነበር አሸንፋለሁ ብለ ምን ነበር የጠበቅከው ነገር? ያው እንግዲህ በውስጤ የሚሰማኝ ነገር ነበር የሆኑ ስራ ከሶትማ አንድ አራታም ብያስብ ነው። አስበህ ነበር እንዳሰብኩት ዝግጅቱ እንዴት ነበር? ያው እኔ በቦታው አልተገኘሁም ነበር። የኔ ባልደረባ ማራናታ ቪዲዮን ዳይሬክት ያደረገው እሱ በቦታው ተገኝቶ ነበር። ሱ የበለጠ ሊያሰላይቻ መገኘት ያልቻልከው በምን ምክንያት ነበር? አፊርማ እንግዲህ በአፍሪካ ካሉ እንደ ኮራ ካሉ ትልቅ ባሉ የሽልማት አይነቶች መካከል አንዱ ነው። ይሄ ለአንተ እንደ ወጣት አርቲስት ምን ማለት ነው? ትልቁ ሀሳብ ያው ሀሳቤም የማጋራት ነው። ሙዚቃም ሰብታቅል አለው እና እኔ ማነሳቸውን ሀሳቦች እንዲህ እንዲያዩት ነው። ከዛም ከነሱ ጋር በምሰራበት ጊዜ እኔ አንደ ነው ይሰራላ ያስባለ። እሺ፣ ስለተሸለመው ሙዚቃ ደግሞ እናንሳ። ሰዋሰው ነው የሚለውና አሁን እንግዲህ እንዳልከው ሀሳብህን ማስተላለፍህ ነው እና እዛ ላይ በዋናነት ከሌሎቹ የሙዚቃ ስራዎቹ ለየት ብሎ ልታነሳ የፈለግከው ሀሳብ ወይም ያስተላለፍከው መልእክት ምንድን ነው ትላለህ? በብዛት ሀሳብ የሚያተኩረው ያው እንግዲህ ፍቅር፣ ሰላም ላይ ነው። ቀና ሀሳቦች ነው አተኩረው እዛን ሀሳቦች ጠቅላላ አርገው ለእነሱ ያሳላል ያሰጉት እና ሁላችንም ከአንድ ነው አንድ ቤተሰብ እንደሆነ እንድናስብ እርስ በርስ በደንብ የምተዋወቅ ብዬ ነው አሳቡ ያነሱ አንድ ነን የሚለውን መልዕክት ለማሳየት ፍቅር ሰላም ቀናነት የሚሉት ነገሮችን አሁን የጠራሃቸው በጥበብ ስራ ውስጥ አብዛኛውን ጊዜ ማጠንጠኛዎችህ ናቸው ልትመርጠው የቻልክበት ምናልባት ከዘመኑ ጋር ተያይዞ ነው የመረጥከው ለምንድን ነው አሁን እነዚህ ሀሳቦች ብዙ ጊዜ ለማብራራት የሚከብዱ ነገሮች ናቸው። ግልጽ ቃሉ ያው በቃ ሰፍን ሰላም እንዲኖር፣ ፍቅር እንዲኖር ሁሉ ጊዜ እንቀረዋለን እናነስዋለን። ሀሳብ ያንን ሀሳብ ብዙ ጊዜ ያው በተለያየ እንግዲህ እይታ እያየን ዕለት ዕለት እንግዲህ እንቅስቃሳችንን እያሻሻለን እንመጣለን። ምናልባት አሁን ያለንበትን ዘመን ብዙዎች እንደ ጨለማ ዘመን ወይም ደግሞ እንደ ሽግግር ዘመንም የሚወስዱት አለ። እንደ ሰው አተያይ ነው። የሽግግር ዘመን ብዙ ጊዜ ፍክት ብሎ ምን እንደሚፈጠር ወደፊት አይታይህም። ግን ብዙ ለውጦች አሉ፣ ማህበራዊ፣ ፖለቲካዊ፣ ቀናም የሚባሉ አሉታዊም የሚባሉ ለውጦች አሉና አንተ ከዛ አንጻር ዓለምን ወይም ደግሞ አሁን ያለውን ዘመን እንዴት ታየዋለው? አሁን ያንን ዘመን እንግዲህ የመረጃ ዘመን ነው። ሀሳብ በአንድ ጊዜ ብዙ ቦታ እንዲዳረስ ማድረግ የሚቻልበት መንገድ ስላለ መንገድ ስላለ በተገቢ መንገድ የሚጠቀምበት ያ እንግዲህ በእኛ መልከታ ያለውን ነገር ሀሳባችንን ለአለም ማስተዋወቅ የሚችል እ ኢትዮጵያዊ አርቲስት ላሰብኩት እዛ ውጪ ሰዎች ሁሉ ጊዜም ለዚህ ዓለም የራሳቸው እንዳየት አላቸው ያንን እኝታ ሲጋሩት ነው ሙሉ ዓለም የዓለም እኝታ ይኖራል። እንደ አንድ ሰው እንደ አንድ የዚህ ዓለም ዜጋ ሀሳቢን በዚህ መልኩ አተራለፍ ያሉ እንግዲህ እነሱ ደግሞ የሚዩትን ልዜና ሳያሉ አሁን እንግዲህ በቅርብ ጊዜ ነው የመጣኸው። በቅርብ ጊዜ ግን ብትመጣም በጣም እጅግ ተወዳጅነትን አትርፋሃል። ከዛም በተጨማሪ ደግሞ አሁን ተጽዕኖ ከኢትዮጵያ አልፎ ወደ አፍሪካም እየተሻገረ ነው። እና እንደው በአንተ መንገድ ለሚሄዱ ወጣት አርቲስቶች ምን ትመክራለህ? ያንተ ስኬት ምክንያቱ ምንድን ነው? አንተ ባል ጥያቄ ነው ግን ንተ ባልችልም፣ እኔ የራሴን ተሞክሮ ስናገር እኔ በግል በግሌ ያሳለፍኳቸውን ነገሮች የተሰሙ ስሜቶች ነው በሙዚቃ ውስጥ እንናገረው። ስለዚህ ሙዚቃ ውስጥ ያሉት ሀሳቦች ሰዎችን እንዲያነሳሳቸው ስለሆነ በዛውም የኔን ተሞክሮ ለማጋራት ስለዚህ የራሴ የግል ተሞክሮ ስለሆነ ያው እንግዲህ ከሙዚቃውም ውጪ ማብራራት ይችላለ ስለምሰራው ስራ ማለት እነሱም እንደዛ አይነት መንገድ ከደቀማቸው ይወስዱታል። ሰዋሰው በሚለው ስራህ ላይ አብረሃቸው ሙዚቃውን የሰራህባቸው ማህበረሰቦች አሉ። ሐመር ዳሰነችና ካሮ እንደሚሰኙ እዛው የሙዚቃ ቪዲዮ ላይ ገልጸኸዋል፣ እና መሀል ላይ የምትለው ነገር አለ። እኛ የናቅነውን ሌሎች ያከብሩታል ብለሃል። ምን ነበረ ሌሎች ሲያከብሩት ያገኘኸው እኛ ንቀ ነው የነበረው? እና ማንሳት ያለብን ያልከው ነገር ምንድን ነው? በቦታው ስንሄድ ያው እንግዲህ ቪዲዮ የሚያሳየው ስንጎበኝ ያለው ነው እና እዛ ሴቶቹ የጌጣጌጦች ምናምን የተለያዩ ስራዎች ይሰራሉ። እዛ በደበት ማለት ነው። እዛ በደበት ላይ እነዚህ ቆርኪ፣ የተለያዩ ነገሮች፣ የወዳደቁ ነገሮች አንስተው ወደ ሆነ ጌጥ ነት ሲቀይሩት ይታያሉ። እዛም ደግሞ ጊዜያቸውን ሲያሳልፉ አብሩ ይዘምራሉ፣ ይጫወታሉ ያ ብዙ ጊዜ በኛም ሙዚቃ ላይ አይታልም እና አብሮ መስራቱ ሀሳብ የተቀባበሉ ማየት በጣም የሚገርም ነገር ነበረ። በእነዛ እነዛ ነገሮች እንዲያዩበት በሚል ነው። የፊቶቹን እንግዲህ ያው ፕሮዲውሰሩ ሆኖ ክኖ ሲሰራው የነሱ ዜማ ጨዋታ ነበረ። ያኛውን ለማየት ነው። ከዛም ደግሞ ድንበር ያላቸውም ማህበረሰቦች ወደ ኬንያም ያልፋሉ። የእኛም ሀሳብ ድንበር የለውም። ስለዚህ ለምን እንደዚህ አይነት ካስማሰን እንግዲህ በቀጣዩ አመት የት ይሆናል የት ይደርሳል ብለን እንጠብቀው። አሁንስ እጅህ ላይ ያሉ ስራዎች አሉ ወይ? ምን እያደረክን ያለኸው? ያው ይህም እንግዲህ ሙዚቃ ስንሰራ ህይወት መንገድ ነው። ሁልጊዜ አሁን እንግዲህ ስቱዲዮ ነው ያለው ሁልጊዜ ሙዚቃ ሰራለች ሚገኘው ስራውን ለማስወጣት ለማምጣት ለህጡ ለማቅረብ ያው እንግዲህ ምክክር ያስፈልጋል ጊዜ ሰተን ነው እና በየትኛው አጋጣሚ እዚ ጋር ላወጣ እንደምችል ነው እሺ የሚሰሙህ አድማጮች ካላስቸገርኩ ከዚህ ከሰዋ ሰው ላይ አንድ ስንኝ ብትልልኝ ደስ ይለኛል የማይከብድ ከሆነ ሰዋ ሰው በሰላም አለም ቸር ውሎ ማደር በሰላም ሀገር ነፃነት ፍቅር ጤና ለሁሉም ዘራ እንዳለም ዘራ እንዳለም እሺ፣ አመሰግናለሁ። በጣም ካስማሰ በድጋሚ እንኳን ደስ አለህ። ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው። አሁንም ቀጣዩ ዘመን ደግሞ የስኬት እንዲሆንልህ ነው የምመኘው። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። በመቀጠል ደግሞ መስፍን አድራጊ ወደ ወሎ ይወስደናል። በዛ የተደረገ ዓለም አቀፍ የትምህርትና የባህል ፌስቲቫል ነበረ፣ እሱን ያስቃኘናል። ከቀናት በፊት በተጠናቀቀውና መሰረቱን እንግሊዝ ያደረገው ቫይብራኒየም ሪሶርሰስ ፋውንዴሽን ከወሎ ዩኒቨርሲቲ ጋር በመተባበር ወሎ የትምህርት የሳይንስና የባህል ዓለም አቀፍ ኮንፈረንስና ፌስቲቫል በሚል በተዘጋጀ መርሃ ግብር ላይ የታደሙት የሪቻርድ ኬርፔቲክ ፓንከርስት ልጅ ዶክተር አሉላ ፓንከርስት ወሎ ውስጥ ጎልብተው የዘለቁት የአንድነትና ተከባብሮ የመኖር ባህል ለሌላው የኢትዮጵያ ክፍል በአርያነት የሚወሱ ናቸው ብለዋል። ሎ በባህል በጣም የበለጸገች ብዙ ታሪክ ያላት ብዙ የታዋቂ ቦታዎች መቅደላ የምትገኝበት፣ ላሊበላ የሚገኝበት፣ በርካታ እሴቶች በርካታ የቱሪስት መዳረሻዎች ያላትና በጣም ታዋቂ የሆነች አካባቢ ናትና ወሎ በብዙ መልክ ተምሳሌት አራያ ሆና ልትቀርብ ትችላለች ብዬ አምናለ። ለምሳሌ የተለያየ ሃይማኖት ያለበት አካባቢ አንድ ላይ የመኖር ባህል እስካለ ድረስ እሱን ማንጸባረቅ እና እንዴት ያ እንደሆነ በምን መልክ ሰዎች መግባባት እንደቻሉ በልዩነትም እያሉ አንድነት የሚፈጠርበት ሁኔታ የሰው ባህልና ታሪክ እየተከበረ እያንዳንዱ የህብረተሰብ አካል የራሱን ድርሻ የሚያቀርብበትን ሁኔታ መረዳትና ያለውን ሁኔታ ማጥናትና መፈተሽና ማቅረብ ግዴታ ያለብን ይመስለኛል። በወሎ ዩኒቨርሲቲ የታሪክ ምሁሩ ዶክተር አሰፋ ባልቻ በበኩላቸው ወሎ ለመደበኛው የሰላም ማስከበርም ሆነ የፍትህ ስርአት አጋዥ የሆኑ የዳበሩ ባህላዊ የግጭት አፈታት ስርአቶች ያሉበት በተለያዩ የእምነት ተከታዮች ዘንድ ተከባብሮ የመኖር ሴት የጎለበተበት የተለያዩ ቋንቋዎች የሚናገሩ የህብረተሰብ ክፍሎች በህብር የሚኖሩበት አካባቢ እንደሆነ ይገልጻሉ። ዳዶር በደል ሲደረስ ለምሳሌ ዩኒቨርሲቲ ወዳጃው ለሴቶቹ በተለይ ከስልሳ አመት በላይ የሆኑና ራሳቸው እንትን ያደረጉ ሴቶች አንድ ላይ ይሰባሰቡና ወደ አገር አስተዳደሩ ይመጣሉ፣ ወደ ጠቅላይ ግዛቱ ይመጣሉ። እንደ ራሴው መስማት እስኪችሉና መተው ምን ሆናችኋል ብለው እስኪጠይቁ ድረስ ለወዳጅ ያደርጋሉ ማለት ነው፣ ጸሎት ማለት ነው። በጋራ ጸሎቱ ላይ ጥያቄዎቻቸውን ያነሳሉ። እንግዲህ ተብሪድ በላው ተብሪድ ይሁን ይላሉ። መጥፎ ነገር ይብረድ እንደማለት ነው። ፍትህንም አብረው ይጠይቃሉ። በዛ መካከል ምንድን ነው ጉዳያቸው ተብሎ ሲባል ያው የተበደለው የመጡበት አካባቢ እና ምናምን ነው። እዚህም ያሉት ዩኒቨርሲቲዎች ይደባለቃሉ። አብረው ነው የሚሆኑት። አይከለከልም። አላፊ አግዳሚውም የሚፈልገውን ነገር ያቀርባል። ቡና ይስራቸዋል። ሌሎች ነገሮችን ያቀርባል። የሚበሉትን ያቀርባል። የመሳሰሉትን ያደርጋል። ከዛ በኋላ አነጋግሯቸው የተበደሉትን የሆነውን የተፈጠረውን ነገር ተናግረው ቀንን አዳምጦ መፍትሄ እንሰጣለን የሚል መልስ ካልያዙ በስተቀር አይነሱም። ከዛ ሰሜን ወሎ ገጠር አካባቢ ተወልደው ከሰባት አመታቸው ጀምሮ ሳዑዲ አረቢያ ያደጉትና በኢትዮ አረብ ግንኙነት ዙሪያ በተለያዩ የአረብ ሀገራት ከሶስት አስርት አመታት በላይ በማስተማር ላይ የሚገኙት ፕሮፌሰር አደም ካሚልም በተለይ በገጠሩ የወሎ አካባቢ የሚገኙ የእስልምና እምነት ምሁራን ዑለማዎች፣ ኢትዮጵያዊ ማንነት የሚንጸባረቅባቸውና ለአረብኛው ስነ ጽሁፍ መጎልበት አስተዋጽኦ ያበረከቱ ስራዎችን መስራታቸውን ታሪክና መረጃ ያጣቅሳሉ። ጅቡቲ ምኒሊክ ሆቴል የሚባላለ ምኒሊክ ሆቴል ተቀምጨ አንድ የፈረንሳይ ተወላጅ የሆነ ፈረንሳዊ እዛ ሆቴል ተቀምጦ በአስተርጓሚ ነው በአጋጣሚ ተረዳሁት። ከዚህ በከሚሴ በኩል በግመል እየተጫኑ የሚሆኑ በአጀሚ የተጻፈው በተለይ የገጠር ዑለማዎች ሰነድ ድርሰት፣ የገጠር ዑለማዎች እንግዲህ የተማረ የሚሰማና ማይጽፍ ማያነብህ ህብረተሰብ ነበር። ይዞ የነበረ አርብቶ አዳር ሳደሩ እሱን ለማስተማር በአካባቢው ቋንቋ አርገው ፊደሉን በአረበኛ አድርገው ነው የጻፉት። አጀም እንለዋለን። ያንን እየሰበሰቡ በግመል እየጫኑ ይወስዳሉ። ጅቡቲ ይቸበቸባል በርካሽ ዋጋ። አስተርጓሚ አምጥቼ ጠየቅኩት። የሰጠኝ መልስ አንድና አንድ ነበር። እኔ የጥናትና ምርምር ሲንተር አለኝ አለኝ ፈረንሳይ ውስጥ ፓሪስ ተባባሪ ለንደን አለው ተባባሪ አሜሪካ አለው ተባባሪ ጀርመን አለው። እንደዚሁ የጥናትና ምርምር ሲንተሮች ለምን ትኩረት አደረጋችሁ እዚህ ላይ አልኩት። አሁን እስልምናውን አሁን ኢትዮጵያ ውስጥ ስንፈልገው ገጠር ውስጥ ነው ያገኘነው፣ ከተማ ውስጥ አይደለም። ይሄን ነው የሰጠኝ ራሱ። እንግዲህ ከራሱ ምስክርነቱ ነው ገጠር ውስጥ ነው ያገኘነው። ስለዚህ የገጠር ሊቃውንቶች እንዴት ስልምናውን ሊያቆዩ ይቻሉ? ሰነ ጽሑፋችሁስ ምን ይመስል ነበር? ያንን እያጠናን እየወሰድን ነው ነበር ያለኝ። ማለት አጀሙን እንዳለ ሰብስበው ወሰዱት። የኔ ቅርስና ታሪኬ አሁን ጀርመን ገባ፣ እንግሊዝ ገባ። ወደፊት ፍለጋ እንደገና ወደ እነኛ ሀገር ልናመራ ነው ማለት ነው። የሃይማኖት ተቋማት መንግስታዊ አደረጃጀቶችና ዩኒቨርሲቲዎች ሀገራዊ ቅርሶችን የማስጠበቅ ታሪካዊ ኃላፊነታቸውን እንዲወጡ አሳስበዋል ፕሮፌሰር አደም። በሌላ በኩል ዶክተር አሰፋ ባልቻ በወሎና አካባቢው የሚገኙ ባህላዊ እሴቶች አልጎለበቱም። በአንጻሩ እንደነዚህ አይነቶቹን እሴቶች ከማስፋፋት ፓርቲ ይልቅ ጥላቻና ልዩነቶችን በህዝቦች መካከል የማስፈን ምልክቶች ከቅርብ ዓመታት ወዲህ በስፋት እየተስተዋሉ ነው ብለዋል። በተለይ ፖለቲከኞች የልዩነት ምንጭ ሆነዋል ሲሉ ይወቅሳሉ። ለምሳሌ እኛ ሀገር የምናውቃቸው ከአንድ ጎሳ ወደ ሌላ ጎሳ ወይም ከአንድ አካባቢ ያለ ሰው ወደ ሌላ አካባቢ ሰው ወዳለ ግጦሽ መሬት ውስጥ ገባብኝ አልገባህብኝ ጉድጓዱ ሀያ ነካብኝ እንዲህ አደረክብኝ ምናምን የሚሉ የተለመዱ ይሄ የጎረቤታማ ጠቦች አሉ። እነሱ የሚፈቱበት የራሱ መንገድ ነበረው አሁ አሁንም አለ። እነሱን ራሳቸው ፖሊሳይ ያደረጓቸውና ይህ ክልል ከዚህ ብሔረሰብ የዚህ ቋንቋ ተናጋሪ ከዚህ ቋንቋ ተናጋሪ ጋር ግንኙነት ያለው አብሮ አልኖረም፣ እንደውም ወረራ ነው፣ እንትና የሚባለው ጎሳ ወደ እኛ ሀገር መጥቷል፣ እንትና ተናጋሪ የሚባለው ቋንቋ ወደዚህ አካባቢ ሰፍሯል፣ ምናምን እየተባለ የሚነገሩ የፖለቲካ ኤሊቶቹ አስበውት እንኳ የማያውቀውን አይነት ጭቆና እንደደረሰበት አድርጎ እያጋነኑ በማውራት ህዝብና ህዝብ ማጣላት ካልሆነ በስተቀር እኔ ለእርቅና ለሰላም የሚሰራ የፖለቲከኛ አይቼም አላቅም፣ ሰምቼም አላቅም። አብሮ የኖረ በሰላም የኖረና በራሱ የራሱን መንገድ የራሱን እሴት ተጠቅሞ ባህላዊ መንገዶችን ተከትሎ ሲኖር የነበረ ሰላማዊን ህዝብ አሁን የፖለቲካ መሳሪያ ተደርጎ አንዱ በአንድ ላይ እንዲነሳ እንዲጋደል፣ ደም እንዲቃባ፣ እንዲዘራረፍ የተደረገበት ያለበት ጊዜ ነው። የመቶ ዓመት የሁለት መቶ ዓመት ወሬ እያወራህ የዛሬን ማስረሳት ዛሬ መድረስ የሚገባንን ቦታ ትተን ወደ ኋላ እየተጎተትን ዛሬ ወደ አስራ ስምንተኛው ነገ ወደ አስራ ሰባተኛው ከነገ ወደ አስራ ስድስተኛው እያልን አዳምና የሆነ ወደዚያ ተፈጠሩበት ቦታ ልንገባ ትንሽ ነው የቀረን። ዶክተር አሉላም በወሎ የሚዘወተሩትን ጨምሮ በሌሎች የኢትዮጵያ አካባቢዎች የሚስተዋሉ በርካታ ጠቃሚ ባህላዊ እሴቶች በሚገባቸው ልክ አልተዋወቁም ባይ ናቸው። ሙከራዎች መኖራቸውን በመጠቆም የኢትዮጵያ ህዝብ በርካታ ባህሎች እንዳሏት እንደዚሁም የታሪክ በጣም የበለጸገች ሀገር እንደመሆኗ እስካሁን ድረስ ይሄ በዓለም አቀፍ ደረጃ ብዙም አልታወቀም። የኢትዮጵያ ጥናትና ምርምር እስካሁን ድረስ ሀያ አንድ ዓለም አቀፍ ጉባኤዎች አካሄዷል። እነዚህ በውጭ ሀገርም በኢትዮጵያም በአዲስ አበባ በድሬዳዋ፣ በመቀሌ ተካሄደዋል። ግን አሁን በአማራ ክልል እስካሁን ድረስ አልተካሄደም እና የወሎ ዩኒቨርሲቲ እንደዚህ አይነት ዓለም አቀፍ ጉባኤ የመጀመሪያ ጊዜ በማካሄዱ የአካባቢውን እሴቶች ለማስተዋወቅ ታሪኩንም ባህሉንም ብዙም በሌላ አካባቢ ያልታወቀ እንኳን በአለም አቀፍ ደረጃ ጠቃሚ አይነት ጉባኤ ነው ብዬ አምናለሁኝ በኮንፈረንሱና ፌስቲቫሉ ላይ የሁለተኛ ደረጃ ተማሪዎች የትምህርቱ ውድድር አገር አቀፍ የሂሳብ ኦሎምፒያድ ና የፈጠራ ስራዎች ውድድር የባህል ትርኢትና የፎቶግራፍ ኤግዚቢሽን የተካሄደ ሲሆን ከሀገር ውስጥ በተጨማሪ የፈረንሳይ አሜሪካ ና ስዊድን ምሁራን ተሳትፎ አድርገዋል ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ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 በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። አብራችሁን ስለቆያችሁ በእጅጉ እናመሰግናለን በመስተንግዶ ሀብታሙ ስዩም በቅንብሩ ደግሞ ኤልያስ አስማረ ዛሬ ምሽት አብረናችሁ ቆይተናል የነገ ሰው ይበለን ደናደሩ